በኢትዮጵያ መገናኛ ብዙኃን ዘገባ መሰረት በኦነግ ስም ያለ ግንባሩ እውቅና ዝርፊያና ሕገወጥ ተግባራት እየተከናወኑ መሆናቸውን ያረጋገጡት አቶ ለማ መገርሳ፣ የኦሮሚያ ክልል ርዕሰ መስተዳድር የሰጡትን መግለጫ ተንተርሶ ዘጋቢያችን ሙክታር ጀማል ተከታዩን አቀናብሮ ልኳል። በኢትዮጵያ መንግስትና አቶ ዳውድ ኢብሳ የሚመራው የኦነግ ቡድን መካከል ባለፈው አስመራ ኤርትራ ሲደረግ የነበረ ድርድር ውጤታማ ሆኖ መጠናቀቁን ሲገልጽ የነበረው መንግስትም ሆነ ሁለቱ አካላት እስካሁን በድርድሩና ውይይቱ መካከል ጥሩ እንድምታ እንደነበረ ሲነገርም ቆይቷል። ድርድሩና ውይይቱን ተከትሎ በኦነግ ቃል አቀባይ በአቶ ቶሌራ አደባ የሚመራ ቡድን ወደ አዲስ አበባ ገብቶ ከመንግስት ጋር እየተነጋገርና ስራዎችን እየከወነ መሆኑም ሲነገር ቆይቷል። ባለፉት ሁለት ሶስት ቀን ግን በተለያዩ የ ኦሮሚያ ከተሞች ውስጥ እየታየ የመጣው የታጣቂና የጦር ኃይል ምንነቱ አልገባንም የሚል ነው። ዛሬ የኦሮሚያ ብሔራዊ ክልላዊ መንግስት የሰጠው መግለጫ የሚያሳየው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ እንደተናገሩት ከኦነግ ጋር በጣም አመርቂና ውጤታማ ውይይቶች ቢደረጉም ውይይቶቻችን የተለያዩ ደረጃዎች እንደነበራቸው የፖለቲካ ዘርፉ ወደ ሀገር ገብቶ ውይይት ማድረግ እንደሚችል ነገር ግን ጦሩ ወደ ከተማ ገብቶ ሕዝብ ማወያየትና እንቅስቃሴ ማድረግ እንዳለበት ላይ አልተነጋገርንም ነበር ብለዋል። ገመ ብራቲኒስ አከሱመ ሰነጀላህ ጉገተኒ ደባ ደዳ ጎዱዳፍ ሁምን ያደዳ እንጂሩ ኩን የሮ ገባባ ከሰት ደፈ አደበሁ ደንደው ተረጀ ይህንንም በመከተል በየአካባቢው እየታየ ያለው ጦር የኦነግ አለመሆኑን ከአመራሩ ጋም ተነጋግረን ተማምነናል ብለዋል። አቶ ለማ መገርሳ ሰሞኑን እንቅስቃሴ እያደረገ ያለው ጦርን በተመለከተ ይህን ከለላ በማድረግ የተለያዩ ሴራዎችን እና ደባዎችን መስራት የሚፈልጉ አካላቶችም አሉ ብለዋል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ረኪኖኒ ኦሮሚያ ኬሰት መድዕለታ ጅረን ኢላሉ በተለይ ማንነታቸው አልታወቁም የኦነግም አደሉም ያሏቸውን አካላት ህዝብ እያወያዩ መሆኑን፣ መሳሪያ እንገዛለንና ሌሎች እንቅስቃሴዎችም እየተሰሙና እየታዩ መሆኑንም አቶ ለማ ተናግረዋል። እነዚህ የሚታዩ ችግሮችንም መንግስት ፈርማ ሲያዝና ወደ ህግ የመመለስ ግዴታም አለበት ነው የሚሉት አቶ ለማ ኡመን ኬኛስ ከነበሩ ቀባ ወሪ ከነጎደኒስ ከነበሩ ደንደውቱ ረጅራታ ሰናፍ ይህን ጉዳይ ለማጣራት በአዲስ አበባ የሚገኙ በአቶ ዳውድ ኢብሳ የሚመራው የኦነግ ቃል አቀባይ አቶ ቶሌራ አደባን ላነጋግራቸው ሞክሬአለሁ። አቶ ቶሌራ ከላይ ዋና አመራር ብቻ መግለጽ የሚችል መሆኑን ነግረውኝ ስለ ጉዳዩ ማጣሪያ እንደሚያደርጉም ነግረውኛል። በሌላ ተያያዥ ዜና በኢትዮጵያ ደቡብ ክልል እየታየ ያለው የጸጥታ መደፍረስ እና አንዳንድ ችግሮችን በተመለከተ የደኢህዴን ሊቀመንበር ወይዘሮ ሙፈሪያት ካሚል መግለጫ ሰጥተዋል። ፋና ብሮድካስቲንግ ኮርፖሬት ያሰራጨው መግለጫ እንደሚያትተው ደህዴን ኢህአዴግ በክልሉ ሰላም ለማደፍረስ የሚንቀሳቀሱና አጥፊዎችን በመለየት የህግ የበላይነት እንደሚያከብር ማስታወቃቸውንም ገልጿል። የደህዴን ማዕከላዊ ኮሚቴ ባደረገው ውይይት ቀደም ሲል በማዕከላዊ ኮሚቴ አባላት መካከል የታየውን ክፍተት ለመቅረፍ ሰፊ ውይይት ማድረጉንና አቅጣጫ ማስቀመጡንም ወይዘሮ ሙፍሪያት ገልጸዋል። መግለጫው እንደሚያሳየው ማዕከላዊ ኮሚቴው ከምንም በላይ የክልሉን ህዝብ ሰላምና ደህንነት ማረጋገጥ ተቀዳሚ ተግባሩ በማድረግ ከህብረተሰቡ ጋር ውይይት እያደረገ መሆኑንም አሳውቋል። የክልሉ ህብረተሰብ የመልማትና የማደግ ፍላጎት ያለው ቢሆንም የክልሉን ሰላም ማደፍረስ የሚፈልጉ አንዳንድ አካሎች በአንዳንድ አካባቢዎች ችግር እየፈጠሩ መሆኑንም የወይዘሮ ሙፍሪያት መግለጫ ያሳያል። ችግሮቹን ለመቅረፍና የህግ የበላይነትን ለማረጋገጥም ሰፊ ስራ እየተከናወነ መሆኑንም መግለጫው አስቀምጧል። በደቡብ ክልል እየተነሳ ያለው ሰፊ የህብረተሰቡ ጥያቄን በተመለከተ ጥናት የሚፈልግና የማዕከላዊ ኮሚቴው በጥናት የተደገፈ ምላሽ እንዲሰጥ የማዕከላዊ ኮሚቴው አቅጣጫ ማስቀመጡንና የመሰረተ ልማቶችን ማሟላትን በተመለከተ በየደረጃቸው በቀበሌ፣ ወረዳ፣ ዞን፣ ክልልና በፌዴራል የሚመለሱ በውይይት የተለዩ መሆኑንም ጠቁሟል። አፋጣኝ ምላሽ ለሚፈልጉም አፋጣኝ መልስ በመስጠት ለውጥ ይመጣል ተብሎ እንደሚጠበቅም መግለጫው አስቀምጧል። ማዕከላዊ ኮሚቴው በወጣቱ ተጠቃሚነት ዙሪያ ሰፊ ውይይት እንደተካሄደ የገለጹት ሊቀመንበሯ እንቅስቃሴዎቹ ወጣቱን ባሳተፈ ሁኔታ ተጠቃሚነቱንም ለማረጋገጥ የሚሰራ መሆኑን ተናግረዋል። ከዚህም ባለፈ ሕብረተሰቡ የሚያነሳው የመልማት ጥያቄ ጋር አብሮ የሚሄድ የአመራር ችግር እንዳለ የተናገሩ ሲሆን ችግሩን ለመፍታት በበርካታ አካባቢዎች የአመራር ለውጥ እየተደረገ መሆኑንም ወይዘሮ ሙፍሪያት ካሚል በመግለጫቸው አስቀምጠዋል። በዚህም አንጻር ለውጥ ለማምጣት እንደተቻለና ተመሳሳይ ስራዎች በቀጣይ ተጠናክሮ እንደሚቀጥል ወይዘሮ ሙፍሪያት መግለጻቸውን ፋና ብሮድካስቲንግ ኮርፖሬት አውጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።